በኮንሶ ሰዎች አሁንም በጅምላ እንደሚታሰሩ የሕዝቡን ጥያቄ ለመንግሥት ያቀርቡ ከነበሩ የኮሚቴ አባላት የተወሰኑት መታሰራቸውን፣ አብዛኛዎቹ ደግሞ መንደራቸውን ትተው መሰደዳቸውን እና እኛም በስደት ጫካ ገብተን ነው የምናነጋገራችሁ ያሉ በሕዝብ እንደተመረጡ የሚናገሩ ሁለት የኮሚቴ አባላት ለአሜሪካ ድምፅ ቃላቸውን ሰጥተዋል። የክልሉን መንግስት ቃል አቀባይ ለማግኘት ያደረግነው ጥረት አልተሳካም። የሚሉትን እንዳገኘናቸው ይዘን ሌሎች አካላትንም አነጋግረን ለመመለስ ጥረት እናደርጋለን። ጫካ ውስጥ መኖር ከጀመሩ አምስት ወር እንደሆናቸው ገልጠው መፍትሄ ያተናል ያሉትን አቶ ገመቹ ገንፌን እና አቶ ለሜታ ቀቤን ያነጋገረችው ጽዮን ግርማ ነች። አሁን በምን ሁኔታ ላይ ነው የምትገኙት? ከአቶ ገመቹ ልጀምር። በጣም አመሰግናለሁ። በአሁኑ ሰዓት የህዝባችን በጣም በመሰቃየት ላይ ናለው መብት ረገጣ በህዝብ አስተዳደር በከፍተኛ ሁኔታ ነው እየደረሰ ያለው። በአጠቃላይ ሰራዊቶች ያው መንደሮችን ጠቅላላ ቀበላትን እየከበቡ ሰዎችን እየደበደቡ ነው ያሉት። በጣም የሚያሳዝነው ወትሮ ወትሮ ከነበረው ለየት የሚያደርገው በአጠቃላይ በየገጠር ያሉት ወፍጮ ቤቶች ህብረተሰቡ እንዳይጠቀም ታሽጓል። ባጠቃላይ ከዚህ በፊት የመንግስት ጤና ጣቢያዎች ኦረዲ ተዘግቶ ነበር። አሁን ደግሞ የግል ጤና ጣቢያዎች እና ፋርማሲዎች ሙሉ በሙሉ ታሽጓል፣ ተዘግተዋል። ውሃ እንኳን ህዝቡ እንዳይጠቀም የውሃ ምንጭና የውሃ ቦኖዎች ሙሉ በሙሉ የሚመዘጋት የሚችሉት ተዘግተዋል። መዘጋት የማይችሉ ደግሞ በፖሊስ ኃይል እየተጠበቀ ነው ያለው። ስለዚህ ህብረተሰቡ ውሃም መጠቀም አልቻለም። በተጨማሪም ደግሞ ወፍጮ ቤቶችን ሙሉ በሙሉ ተዘግቷል። ዛሬ ላይ የኮንሶ ሴቶች እናቶቻቸውና አያቶቻቸውን ጠይቆ ወደ እህል ወፍጮ ተመልሷል። ወደ ድንጋይ ወፍጮ ተመልሷል። ሱቆች ከኪዮስክ ጀምሮ ሱቆች ሙሉ በሙሉ በየገጠሩ ያለው እንደዚሁ ታሽቧል። ህብረተሰቡ እየተደበደበ እስከ ዛሬ ድረስ እየተቀጠቀጠ በየጫካውስ አራዊት በባሰ ሁኔታ ማለት ነው። አውሬ እንኳን በአሁኑ ጊዜ ጥበቃ ይደረግለታል የዱር አውሬ። የእኛ ህዝብ ግን እንደ አውሬ በየጫካው እየተባረረ፣ መሸሽ የሚችለው ይሸሻል፣ መሸሽ የማይችለው በዱላ እየተቀጠቀጠ፣ በእንደዛ አይነት ሁኔታ ነው ህዝባችን እየተሰቃየ ነው። አለ አቶ ገመቹ። እንግዲህ እናመሰግናለን። ወደ ሌላኛው ግለሰብ ልሂድ። ስሞትን ያስተዋውቁኝና የት አካባቢ ነው ያሉት? መምህር ለሚታጨል ነው የሚባለው። ስራ ቦታዬ ያው ወረዳ ላይ የሚገኝ አንድ ኮንሶል ሁለተኛ ደረጃና መሰናዶ ትምህርት ቤት በሚባል ቦታ ላይ ነበር የሚሰራው ቀደም ሲል። አሁን ግን እዛ ቦታ ላይ አይደለም የሚገኘው፣ ጫካ ውስጥ ነው ያለ። ነው ቅድም አቶ ገመች ብዙ ነገር ለመናገር ለማስቀመጥ ሞክሯል። የቀረ ነገር ትንሽ ነገር ለመጨመር ነው እንግዲህ ጫካ ውስጥ ውስጥ እየሰማሁት እኔ እኔ እየሰማሁት ነው። እስቲ የቀረ ነገር የሚጨምረው ምንድን ነው? ወደ ጎረቤትና ዞኖች ሰው ተሰማርቷል፣ የኮንሶል ምሁራን እና ነዋሪያዎችን ለማሳደድ ለመጥቀስ ያህል አርባ ምንጭ ላይ አንድ የዩኒቨርሲቲ ሌክቸረር ተይዞ ታስሯል። በግምት ወደ ሁለት ወር አካባቢ ቆይቷል እስር ቤት። ሌሎች ነዋሪዎችም አሉ ሁለት አካባቢ የሚሆኑ ስማቸውን ለመጥቀስ ካስፈለገ እነ አቶ ማሞ ኦርቡላ፣ እነ አቶ ታዲዮስ ቱከኖ እንደዚሁም ወደ እንዳልኩት ወደ ሌሎች ወረዳዎችና ዞኖች ተሰማርተዋል ኮንሶ የተባለ ሰው ምሁርም ይሁን ሌላ ነዋሪ ለማሳደድ፣ ለማሰር ለአብነቱ ነው የአርባ ምንጮቹን ያልኩት። ለስለ ትክክለኛነቱ የታሰሩበት ያሉበት ቦታ ማረጋገጥ የሚቻል መሆኑን በትክክል አረጋግጣለሁ። ሌላው እነማን ናቸው የሚፈጽሙት የሚባለው የወረዳ አመራሮች፣ የዞን አመራሮች እና ጠቅላላ የክልል አመራሮች ግንባር በመፍጠር ኮንሶ የተባለ ነው ሁሉ ከያለበት የኮንሶን ጥያቄ የሚደግፍ መደብደብ፣ መርገጥ፣ ማሰር፣ መግደል ብዙ የሞቱ ሰዎች አሉ። ባለፈው ጊዜም እንዳረጋገጥኩት በቀበሌ በተወለድኩበት ቀበሌ ሁለት ወጣቶች ከሞቱ ጊዜ ጀምሮ ብዙ ሰዎች ሕይወታቸው አልፏል። እኔ ራሴ አምስት ወር ቤተሰብ፣ ልጆች ቀየን ለቅቄ ከወጣሁ አምስት ወር ነው። ጫካ ውስጥ ነው ያለሁት እና መኖር አይበለው ብቻ። ለመግለጽ በጣም እንትን ይለኛል። እምባ ነው የሚተናነቀኝ። እንግዲህ ጫካ ውስጥ ሆነን ፍራፍሬ በመልቀም ሰው ከተገኘ ቀስ ብሎ እንዳንያዝም ወደ ሰው ቤት እየተጠጋን የሚበላ ነገር፣ ጥራጥሬ ይህ በስለ ሚሄድ ካለ ካገኘን ይህን ይህን እየተመገብን ያለ ውሀ የሚባል ሰውነታችን ከተለየ እንዴት ብዬ ልግለት መዝጋር ጭማል ወሮናል። በእውነት እንዴት ብዬ እንደሚነግረው እንግዲህ አሁን ግራ የሚገባ ከሰውነት ተራ ወጥተናል። ተመልሰን ቤተሰቦቻችንን ቀያችንን ተመልሰን እናያለን የሚባል በህልም አይታየንም በእውነት እግዚአብሔር ከእንግዲህ በኋላ እግዚአብሔር ይታደገን ከምንል በፈጠር የምንለው ነገር አይኖረንም። አመሰግናለሁ። ጫካ ውስጥ ነን ያለ ነው እንግዲህ ብለው ያሉበትን ሁኔታ አስረድተዋል። ለምንድን ነው ጫካ ውስጥ የገባችሁት? ለምንድን ነው ወደ ጫካ የሄዳችሁት? ተሰደናል በተለይ አስተባባሪዎችና እነሱ እንደሚሉት ሀያ ሶስት እንግዲህ ሀያ ሶስት ህዝቡ ነው የወከለው ሌሎችም አስተባባሪዎች ብቻ ጠንክሮ የኮንሶ ህዝብ ጥያቄ የሚደግፍ በሙሉ ከተገኘ ይገደላል ስለተባለ ነው እንግዲህ የጠፋ ነው አቶ ገመቹ እንግዲህ አሁን እሳቸው አቶ ለሚታም እንደገለጹት ጫካ ውስጥ ነን ብላችኋል በተደጋጋሚ የደቡብ ክልልን ኃላፊዎች የደቡብ ክልልን ቃል አቀባይ ስናነጋግር ወንጀለኛ ስለሆኑ ሽፍቶች ስለሆኑ ነው ወደ ጫካ የገቡት እንጂ ወጥተው ትክክለኛ ሰዎች ከሆኑ ወደ ህግ መሄድ ይችሉ ነበረ፣ የሚል አስተያየት ይሰጣል። ለምንድን ነው አሁን እናንተ ተደብቃችሁ ጫካዎች ውስጥ ያላችሁት? እንግዲህ የደቡብ ክልሎች ድሮም ቢሆን ያው መዋሸት ባህሪያቸው ነው። ህዝብ ዳኛችን ነውና ገለልተኛ አካል ከመጣ እኛም ህዝባችንም አንድ ላይ ወጥተን እንነጋገር ብንል በፍጹም ገለልተኛ የሚባል ሰው ወደ ኮንሶ እንዲመጣ አይፈልጉም። ነገር ግን አሳዶ ብቻ ሌሎችና አሁን ለምሳሌ የተያዙ ሰዎች አሉ፣ የእኛ ኮሚቴ አባላት አሉ። አፈር ድኔ ደልሶ ነው ዛሬ መንቀሳቀስ እስከማይችሉ ድረስ ነው እንትን የተጣለው። አንደኛው አሳዶ በቂት እግሩ መጥተው ነው። እሱም ወህኒ ቤት ያለው በቀጠሮ እየተመላለሰ ነው ያለው። ስለዚህ መግደል ስለሚፈልጉ ማጥፋት ስለሚፈልጉ ነው፣ እኛን ሲያጡ ነው ቤተሰቦቻችንም ባለቤቶቻችንም ደግሞ እያሰሩ ያሉት እነሱ እነሱም እስኪምን ድረስ በፍጹም አትፈቱም ብሎ ዛሬ ሶስተኛ ሳምንታቸው ነው። ይሄ ብቻ አይደለም። እነሱ በተገኙበት ይገደላሉ ነ የሚባሉ ስለዚህ፣ ለመሞት ለመሞት ለምንድን ነው እነሱ ፊት የሚኖጣው? እነሱ ፊት መውጣት የምንችለው ግን ትክክለኛ የሆነ ገለልተኛ ዳኛ ባለበት ህብረተሰባችን ማጥፋታችንና ማልማታችን የሚያውቅ የኛ ህብረተሰብ በተገኘበት ነው። ምን ያህል ትሆናላችሁ? አሁን ጫካ ውስጥ ነን ያላችሁት ሰዎች እንደ ቤት የምኖር ሰው የለም እኮ ሲሆን ብታምኝ ቤት የምኖር ሰው ለጠቅላላ አመራር የተባለ፣ የቀበሌ ገበሬ ማህበር አመራር የተባለ፣ ጠቅላላ ነጋዴ የተባለ፣ ጠቅላላ ምሁር የተባለ በሙሉ ማለት ነው በሙሉ ሴቶችን ችምስ ጠቅላላ የኮንሶ ህዝብ የሚኖሩ ጫካ ውስጥ ነው በሙሉ በሙሉ ጫካ ውስጥ ነው የሚኖሩ። ህጻናት ሳይቀሩ ጫካ ውስጥ ነው የምኖሩት። እንግዲህ ባለፈው ጊዜ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊን ባነጋገርን ጊዜ እንደዚህ አይነት የመብት ጥሰቶች፣ ድብደባ የሚፈጸምባቸው ሰዎች ከቀበሌ ጀምሮ ማመልከት ይችላሉ። እንደዚህ አይነት የመብት ጥሰት ካለ መንግስት ጉዳዩን የሚያየው ነው የሚሆነው ብለው ነበር እና እንግዲህ ይህ ሰው ምናልባት አዲስ ሰው ይመስልኛል። በቅርብ ጊዜ ነው ወደዛ እየገቡት ነገር ግን የኮንሶ ችግር አስራ ስድስት ወር የደፈነ ነው። በብዙ ሚዲያና በብዙ ጋዜጦች ላይ ወሰኑ። ስለዚህ ሳያጡ ይቀራሉ የሚል ግምት የለኝም። ቢሆንም አዲስ ስለሆኑ ምናልባት አስተያየታቸውን አልቃወም። ነገር ግን ኮንሶ ውስጥ የመንግስት መዋቅር የሚባል ዞን የተባለው ሙሉ በሙሉ መዋቅሩን ጥቷል። እኛ ደግሞ ከዞን እንወጣለን ብለን ኦልሬዲ ወተን ወተን አስራ ስድስት ባለው ነገር የለም። ክልል፣ ሀገር አቀፍ ድረስ ማለት ፌደራል ድረስ ሄደናል። ፌደራል ያላንኳካ ነው የመንግስት ሚኒስቴር መስሪያ ቤት የለም። ሙሉ በሙሉ የገንዘብ ሚኒስቴር፣ የትምህርት ሚኒስቴር፣ ጠቅላይ ሚኒስቴር ቢሮ፣ ኢህአዴግ ቢሮ፣ ፌዴሬሽን ምክር ቤት ሁሉንም አንኳክትናል። መከላከያ ሚኒስትርን ጭምር ያለብንም ጫና እንዳነሳ አንኳክትናል። ነገር ግን አንድም ሚኒስቴር መስሪያ ቤት አንድም ሚኒስቴር መስሪያ ቤት ምላሽ አልሰጠንም። እሺ አቶ ገመቹ እንግዲህ በጣም አመሰግናለሁ። ሰዓት በጣም ጠባብ ስለሆነ አቶ ለሜታ እንደው ማጠቃለያ ካሉት ለእሳቸው አጠር ያለ እንደው እድል። በጣም አመሰግናለሁ። ማብቃት ካስፈለገ አንዳንድ ተጨባጭ የሆኑ አብነቶችን ጠቅሼ ያ ከሀያ ሶስት አባላት አቶ ገመቹ በሻርቶ አንድ ግን ተመትቶ አርባ ምንጭ ማረሚያ ቤት ነው የሚገኘው። አቶ ሰንበቶ ደይገኔ ተደብድቦ ከነ ቤተሰቡ ኮንሶ ላይ ቴክኒክና ሙያ ትምህርት ቤት በሚባል ቦታ ላይ ታሶ ከነ ቤተሰቡ ሕክምና ተከልክሎ ዛሬ ሙት ነገ በማይታወቅ ሁኔታ ላይ ይገኛል። ኬኔ የተወለዱ ሁለት የመንግስት ሰራተኛ ሴቶች ልጆቼ ማኒቴ ለሚታና ትዕግስት ለሚታ እንደዚሁ በተለያየ ትግስት አርባ ምንጭ ማረሚያ ቤት ውስጥ ትገኛለች። ናንተ ለሚታ ግብርና ሰራተኛ ነች፣ አንድ ሊማ ጣቢያ ኃላፊ ቴክኒክና ሙያ ትምህርት ቤት በሚባለው ቦታ ውስጥ ነው የታሳ የምትገኘው። የሚጠየቁት ምንድን ነው? አባታችሁ የት ነው ያለው? አንዷ ደግሞ ባልሽ የት ነው ያለው? ይሄን ይሄን ካልተናገራችሁ የሌለ ወንጀል በመጥቀስ ትከሰሳላችሁ። አንዷ ተከሳለች። ሌላው ደግሞ ከሀያ ሶስት አንድ አባል አቶ መጮራ ባለቤቱም፣ ልጇም ታስረው እስር ቤት ነው የሚገኙት። እነዚህ ትክክልና ተጨባጭ የሆኑ አብነቶች ናቸው። ሌሎችን መጥቀስ ይቻላል። በዚህ ከደብድቦ ቤታቸው የተኙ ማቀው እንግዲህ እንግዲህ ሰዓት ስለሌለ ያሉ አሉ። እኔ ትንሽ ነገር ነው የቀረኝ። ትምህርት ቤቶች በያሉበት ተዘግተዋል። ጤና ጣቢያዎች ተዘግተዋል። ሰው ሕክምና እያገኘ አይደለም። ወላዶች በየቤታቸው እግዚአብሔር ከገላገላቸው ተገላገሉ፣ ከሞቱ እዛ ሞት። ነገር ግን ሪፖርት የሚደረገው ሌላ ነው። ሁሉ ተቋማት ስራቸውን እየሰራ ነው እየተባለ ህዝብ እያለቀ ነው። እንደዚህ አይነት ነገር በታሪክ ተሰምቶ አይታወቅም። አመሰግናለሁ። በጣም አመሰግናለሁ ሁለታችሁንም። እግዜር ይስጥልን። እናመሰግናለን። እናም እኛም በጣም እና እጅግ በጣም አድርገን እናመሰግናለን። ጽዮንን እናመሰግናለን።